ማህደር ዜና ትላንት እሁድ ከትንሹ ልጅ ቤት ለቅሶ ነበር። አያቱ ለቅሶ የተቀመጡት የተቆለፈ በር ከፍተው ነው። በደቡብ ኢትዮጵያ ክልል ጎፋ ዞን በምትገኘው ኬንቾ ሻቻ ጎዝዲ ቀበሌ የመሬት መንሸራተት አደጋ ሲከሰት ከሳውላ ገስግሰው የደረሱት አቶ ደጉ ከዚያ ለቅሶ ቤት ነበሩ። ከሌላ አካባቢ ለቅሰውን ለመድረስ ከሌላ ዞኖች የመጡ ሰዎች አሉ። አባትና እናት ቤተሰብ አልቆ ብቻውን የቀረውን በሩ ላይ የተቀመጠውን ተሸክሞ በዛው እያለቀሱ ነው ትንሹ ልጅ። በኬንቾ ሻቻ ጎዝዲ ቀበሌ በተከሰቱ መንታ የመሬት መንቀጥቀጦች እናትና አባቱን አጥቷል። በማኅበራዊ ድረገጾች የተሰራጨው የሕፃኑ ምስል አደጋው ያስከተለውን ሰብአዊ ቀውስ ቁልጭ አድርጎ የሚያሳይ ነው። በዚያ ምስል የቤተሰቦቹ መኖሪያ ቤት በር በቁልፍ ተከርችሟል። ከተቆለፈው ቤት ደጃፍ ጠይሙ ትንሹ ልጅ ተቀምጧል። ግራ እጁን ከግራ እግሩ ላይ ጣል አድርጎታል። ቀኝ እጁ ከቀኝ ጭኑ አካባቢ ሰብሰብ ብላ ትታያለች። ባዶ እግሩን ነው። ልጁ ወደ አራት ወር አምስት ዓመት በዛ እንትኖስ ነው ያለው። ፊቱ ላይ አንዳች ስሜት አለ እንዲህ በቀላሉ ሊነበብ የማይችል ከእንግዲህ ልጁን የማሳደግ ኃላፊነት በአያቱ ትከሻ ላይ ወድቋል። በትንሹ ልጅ መኖሪያ ቤት ለቅሶ ለመድረስ ጎራ ካሉት መካከል የሃምሳ ዓመቱ ቦረና ቦኖ አንዱ ናቸው። አቅም የሌላቸው ናቸው የቀሩት። በዛ ቦታ በይድረስ ጥሪ የሄዱት አቅም ያላቸው ማምሬት የሚችሉ ጉልበት ያላቸው ናቸው የተበለት። አሁን የቀረው እዚ አካባቢ አቅመ ደካማ አዛውንቶች ናቸው፣ ህፃናት ናቸው። በኬንቾ ሻቻ ጎዝዲ ቀበሌ የዛሬ ሳምንት እሁድ የአካባቢው ነዋሪዎች እንደሚሉት ኃይለኛ ዝናብ ጥሎ ነበር። አቶ ቦረና ተወልደው ያደጉበት ቀዬ በመጀመሪያው የመሬት መንሸራተት የተመታው ሐምሌ 14 ቀን እሁድ ለሰኞ አጥቢያ ነው። በማግስቱ ሰኞ ሐምሌ 15 ቀን ከቀኑ አራት ሰዓት ግድም ሁለተኛው ተከተለ። እዛ አካባቢ አንድ ሰፈር ላይ ያለው ሶስት ቤተሰቦችን በሙሉ ናዳ በላው አለ። ይሄ ከሆነ ተብሎ አካባቢው በሙሉ የቀበሌ ሊቀመንበር ነበረት ሰዎችን ስም ጠርቶ እነዚህ እነዚህ በናዳ ተበልቷል ቶሮ ድረሱ ተብሎ አዋጅ በጥሩምባ ተነፋ። በቀበሌው ላይ ሁሉም አካባቢ ተደናቅቶ ሰው እንግዲህ ወጣት የሆነ አቅም ያለ በሙሉ ሮጦ እዛ አካባቢ ያንን ሰዎች ለማውጣት ሄዱ። የሞቶቱን ማውጣት ሲጀምሩ እንዳለ በቃ ከኋላ ናዳ መጣና እነሱንም ጠርጎ ወደፊት ይዞ ገባ በቃ። ይህም ቤተሰቦች እዛ ነበሩ ይህን ሰምተን ስንሮጥ መጣን ሲንመጣ ከኛ ቀድሞ የመጡ ከቡልቂ ከተማ የመጡ ፖሊሶች ነበሩ እንትን ለማለት ፖሊሶችም ከፖሊሶችም ሞቱ የመንግስት ሰራተኞች ነበር ቤተሰብ ያላቸው እነሱም ገቡ ሞቱ በቃ ብዙ ሰው ነው የሞተው የመጀመሪያው የመሬት መንሸራተት የቀበራቸውን ሰዎች ለማዳን በተሰበሰበው ሰው ብዛት ምክንያት ሁለተኛው ያደረሰው ጉዳት የከፋ ነበር ከተደረመሰው ናዳ ራሳቸውንና የቤተሰቦቻቸውን አባላት ለመታደግ ከቻሉ ጥቂት ሰዎች መካከል አንዱ አቶ ዳዊት ኦቦሌ ናቸው። አባትና እናትን ይዤ እሷን ይዤ በያም እንደዛ አርገን ሸክመን እንደዛ ሆነን እሷን ይዘ ወደ ላይ አሳለፍኩኝ እኔ እዛ ሁለተኛ ሶስተኛ ሲሄድ በቃ ልጆችና እኔን ትንሽ ሁለት ልጆች ይቀርቷል። ሌሎች የለም። የዳዊት ኦቦሌ እህት በለቅሶ ብዛት ድምፃቸው ጎርንኗል። ጸጋነሽ ኦቦሌ በወንድማቸው ብርታት ሕይወታቸው ቢተርፍም እንደ አቶ ዳዊት ግን እድለኛ አይደሉም ልጆቼን ጨምሮ ከብዙ ሰዎች ጋር በተንሸራተተው ጭቃ ተውጬ ነበረ ቆፍረው አወጡኝ ነገር ግን አራት ልጆች የሞተው በጭቃ ተቀብረው ቀርተዋል የ33 ዓመቱ ሰለሞን ሶማ እንደሚለው የወንድሙና የአጎቱ ልጆችን ጨምሮ 13 የቤተሰብ አባላቱን በዚህ አደጋ ተነጥቋል ከሟቾቹ መካከል የአስራ ሁለቱ አስከሬን ቢገኝም ለቀናት ጭቃ የቆፈረው ሰለሞን ባለፈው ሳምንት እህቱን እየፈለገ ነበር። ነገር ግን አላገኛትም። የወደቀ አስከሬን ተጨማልቀው ፊቱን መለየት ስለማንችል በጀሪካን ውሃ ይዘን እየዞርን፣ ልክ አስከሬኑ እንዳወጣ ነው ውሃ ፊቱ ላይ እየጨመርን፣ ከዛ ፊቱ አይታወቁ ሲል በድንጋይ ሲበላሽ ደግሞ ልብሱን አጥበን እያወጣን፣ ልብሱን የለበሰውን እያየን አንዳንዱ ከነጭራሹ አለታው እግር ጥፍራቸውን እያየን በብዙ መከራ አስከሬን ለይተን እያወጣ ነበር። አደጋው ከደረሰ በኋላ የነበረው የሕይወት አድን ጥረትም ሆነ አስከሬን ፍለጋ በአካባቢው ነዋሪዎች ትከሻ ላይ ብቻ የወደቀ ነበር። ወንዶች ሱሪያቸውን ሰብሰብ አድርገው ጥቁሩን አፈር ይቆፍራሉ። ከአነስተኛ ዶማና መኮትኮቻ መሰል እቃዎች በቀር ይሄ ነው የሚባል መሳሪያ በእጃቸው አልነበረም። አስከሬን ሲገኝ ማንነቱን ለይቶ ለቤተሰብ ማስረከብም እንደ ኢያሱ ዙማይንጋ የመሳሰሉ የአካባቢው ነዋሪዎች ኃላፊነት ሆኖ ታይቷል። መጀመሪያ ቀን የወጡ ሰዎች አካላቸው ኖርማል አለ። ያው ከታች ከጉድጓድ ቆፍረን እንዳወጣ ነው ፊታቸው ምናምን ታጥበን ሁኔታቸውን ያው ቤተሰብ ነው የሚለየው፣ ግን ሌላ ሰው መለየት አይችልም። ሲለየ ደግሞ ቤተሰቦች መጥቶ እንዴት ነው ምለው ይሄ ማን ነው አስክሬኑ ካወጣ በኋላ የማን ቤተሰብ ነው፣ የማን ልጅ ነው፣ የማን አባት ነው፣ የማን እናት ናት ተብሎ ነው የሚለየው ታላቅ ወንድማቸውና ያስተማሯቸው የእህቶቻቸው ልጆች መሞታቸውን ሲረዱ አቶ ቦረና ቡኖ ራሳቸውን ስተው እንደነበር ለዶይቼ ቬለ ተናግረዋል። የ50 ዓመቱ ጎልማሳ እንደሚሉት መረጋጋት የጀመሩት አስክሬን ሲገኝ ነው። አቶ ቦረና በአደጋው ምክንያት 18 ቤተሰቦቻቸውን እንዳጡ ለዶይቼ ቬለ ተናግረዋል። ወደ 260 አስክሬን አሁን ቀድሞ ተቀብሯል። ዛሬም እየተቆፈረ ነው፣ ነገም ይቆፈራል። ፍለጋው በጣም አደገኛ ነው። አሁን ሰውም በቃ ዘመዱን ስላጣ ደፍሮ እየቆፈረ ነው። ሌሎችም ከጎረቤት ቀበሌያት የመጡት ደፍሮ እየቆፈረው ነው። ማሽን ለማስገባት በጣም አስቸጋሪ፣ ማሽን መግባት የማይችል ቦታ ነው። ቁልቁለት ነው። እንደገና ደግሞ መሬቱ በጣም በዝናብ ወቅት ስለሆነ በጣም ለም መሬት ስለሆነ አሁን ማሽን ለማስገባት ዞኑም የወረዳውም ተባብሮ ለማስገባት ሲወስዱ አስቸጋሪ ሆነ፣ ወደ ኋላ ተመልሷል ማሽን። አሁን የተለያዩ ማሽኖችን ለማስቆፈር ወስዶም እዛ ገደል ውስጥ መግባት አይችልም። ሰው ነው አሁን በሰው ጉልበት ነው ቁፋራው። እስካሁን እየተቆፈረ አሁን በየቀኑ እየወጣ ነው። ከሳውላ ከተማ ሰላሳ ኪሎ ሜትር ገደማ ወደሚርቀው የአደጋው ቦታ ገስግሰው ከደረሱ መካከል አንዱ የሆኑት አቶ ደጉ ይስሐቅ የአስከሬን ፍለጋው ያልተቀናጀ እንደነበር ታዝበዋል። ባልሰለጠነ በዚህ በመዶሻ በአካፋ በምናምን ነበር እያወጣን የነበረው ያው በአካፋ በመዶሻ ሲወጣ የሰው ሕይወት እንግዲህ እሟቾች እንትንም ያው እየተነካ ነበር። ከዛ በሁለተኛው በሶስተኛው ቀን ላይ ትንሽ ፊታቸው የተበላሸ ጸጉራቸው፣ እየሳሳ ቆዳቸው እንትን እያለ ነበር። አስክሬኖችን የሚለዩ ሰዎች አሉ የተረፉ ህፃናትን አዛውንቶችን እርዳታ እየሰበሰበ ነው ከዚህ ቤት ስንት ሰው ነው ያረፈው በናዳው ምናምን እያሉ ልስጥ እያደረጉ መንግስት የአካባቢው መንግስት እንዳይፈለግ ያው ሌላ ሌላ እንትን ጠረንን ያመጣ ስለሆነ እንዳይፈለግ ተብሎ ነበር ሰዎች ደግሞ እንደ አጋጣሚ ያው የሆነ ቤተሰብ የለም እኮ አልወጣም አባቴ አልወጣም እኮ ቤተሰቦች አልወጣም እኮ ያሉ እያለቀሱ እያፈላለጉ ነው እና ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሮብለት በሰጠው መሠረት ግብረ ኃይሎች የወረዳ፣ የዞን፣ የክልልና የፌዴራል ግብረ ኃይል እዛው ተመድቦ ነው ያሉት ጠቅላይ ሚኒስትር አብይ አህመድ አደጋው የደረሰበትን ኬንቾ ሻቻ ጎዝዲ ቀበሌ ባለፈው ቅዳሜ ጎብኝተዋል። ጠቅላይ ሚኒስትሩ በሚያዘወትሯቸው የማህበራዊ መገናኛ ዘዴዎች ሀዘናቸውን የገለጹት አደጋው ከደረሰ ከአንድ ቀን ገደማ በኋላ ነው። ብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን ባለፈው ቅዳሜ በአደጋው ሕይወታቸውን ካጡ ሰዎች ውስጥ መለየት የተቻለው የ231 ወገኖችን አስከሬን እንደሆነ አስታውቋል። ዶቸቨላ ያነጋገራቸው የአካባቢው ነዋሪዎች ግን የሟቾች ቁጥር ከ260 በላይ መድረሱን ተናግረዋል። በአደጋው 257 ሰዎች እንደሞቱ የገለጸው የተባበሩት መንግሥታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ባለፈው ሳምንት ቁጥሩ እስከ 500 ሊደርስ እንደሚችል አስታውቆ ነበር። በብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን መረጃ መሠረት 487 ሰዎች በአራት መጠለያ ጣቢያዎች ድጋፍ እየተደረገላቸው ይገኛል። የተባበሩት መንግሥታት የሰብዓዊ ጉዳዮች ማስተባበሪያ ጽሕፈት ቤት 5600 ተጋላጭ ሰዎች ከአካባቢው ወደ ሌላ ቦታ እንደሚዘዋወሩ ጠቁሟል። ዶቼ ቨለ የደቡብ ኢትዮጵያ ክልል የጎፋ ዞን እና የገዜ ጎፋ ወረዳ ባለሥልጣናትን ለማነጋገር ያደረገው ጥረት አልተሳካም። በኬንቾ ሻቻ ጎዝዲ ቀበሌ በመጀመሪያው አደጋ ሕይወታቸውን ያጡት ነዋሪ አስከሬን ትላንት እሁድ መገኘቱን ዶይቸ ቨለ ለመገንዘብ ችሏል። ቤተሰባቸውን ያጡ ሁሉ ግን እንዲህ በቀላሉ አስከሬን ማግኘት አልተቻላቸውም። ሳምንቱን ሙሉ የታዩ ምስሎች የጎፋ ሰዎች የገቡበትን ሰቆቃ የሚያሳዩ ነበሩ። ከጭንቅላታቸው ጥቁር ሻሽ ጣል ያደረጉ አንዲት እናት ከመሬት ሊያነሷቸው የሞከሩ ሰዎችን አስቸግረው እየተዝለፈለፉ ወደ ተቀመጡበት ይመለሳሉ። ሌላዋ እናት እጃቸውን ወደ ሰማይ ሰቅለው በእግራቸው ጢብ ጢብ እያሉ ለቅሶውን ተያይዘውታል። ራሱ ላይ ጨርቅ ጣል ያደረገ ወጣት ለያዥ ለገናዥ አስቸግሯል። እንባው ከፊቱ ላይ ይፈሳል። አብዛኞቹ የሚወዷቸው ቤተሰቦቻቸውን አስክሬን ማግኘት ባለመቻላቸው ሐዘን የበረታባቸው ናቸው። አስክሬን አግኝተው የቀበሩ በአንጻሩ እድለኛ ይባላሉ። ከአምስት ቀናት በኋላ ባለቤቱን ያገኘው ከተማ ቀልስዬ በጣም ደስ ብሎታል። እሷ ስለተገኘች በጣም ነው ደስ የሚለኝ። ልቤ ተደስቷል። ልቤ በደስታ ስለሞላኝ በጣም በጣም አልቅሼ ነበርኩና በጣም ፈልጌ ነበርኩና እስከ አምስት ቀን ይሆን አልመሰለ። በጭቃ ውስጥ በናዳ ውስጥ፣ በእጅም በዶማም በአጋባም ፈልጌን አጥቼ ነበርኩና ዛሬ እግዚአብሔር በእጅ አሳልፎ ስለሰጠኝ ደስታ ይሰማኛል በአንድ በኩል የገዜ ጎፋ ወረዳ ቦሎቄ፣ ቡናና እንሰት የሚመረትበት ደጋማ አካባቢ ነው። የወረዳው ነዋሪዎች የመሬት መንሸራተት ገጥሟቸው እንደማያውቅ ቢናገሩም አካባቢው ስጋት እንደነበረበት ዶይቼ ቬለ ለመገንዘብ ችሏል። አቶ ቦረና በኃይል ያዘነው የአካባቢው ሕዝብ ቀን መጥቶ ቀን በሄደ ቁጥር ሊረጋጋ እንደሚችል ያምናሉ። በአደጋውና በተጨማሪ ስጋት ወደ መጠለያ ለማምራት የተገደዱ ግን እገዛ እንደሚፈልጉ ለዶቸቨለ ተናግረዋል። እንደሚሰማ አሁን ለቅሶ ላይነን እራሱ አሁን ከዚህ ከዝናቡ ጋር ተያይዞ የሚፈናቀሉ ብዙ ቦታዎች አሉ። መሬቱ አሁን የተሰነጣጠቀ ያለበት ሁኔታ አለ። ሌሎችም አካላት ገብቶ እዚህ አካባቢ ሰው ማደር የለበትም ተብሎ በርካታ ሰዎችን ወደ ትምህርት ቤት፣ ወደ ጤና ተቋም፣ ወደ ሃይማኖት ተቋማት ውስጥ እየተጠለሉ ናቸው አሁን እንደገና ደግሞ ህጻናት፣ በተለይ ህጻናት እጅግ በሚያሳዝን መልክ ነው የተጎዱት። ቀጣይም ከፍተኛ ነው ጉዳቱ። እንግዲህ እግዚአብሔር መቼም በሀይሉ ካጽናናን ነው እንጂ እኛ እጅግ ነው የተሰበር ነው። ምግብ ቤት፣ ውሃ፣ ትምህርት ቤት፣ ጤና ተቋም ራሱ ቅርብ ያስፈልጋል እና እነዚህ እነዚህ ቢሟሉ ሰው ያው እንግዲህ ይረጋጋላል። ባለፈው ሳምንት በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን በተከሰተ የመሬት መንሸራተት የሶስት ሰዎች ሕይወት አልፏል። በሲዳማ ክልል ወንሾ ወረዳ የተከሰተ ሌላ የመሬት መንሸራተትና የጎርፍ አደጋ የአስራ አንድ ሰዎች ሕይወት ቀጥፏል። ባለፈው ሳምንት በጎፋ ዞን ገዘይ ጎፋ ወረዳ ኬንቾ ሻቻ ገዝዲ ቀበሌ እየዬ ሲሉ የሰነበቱ ብዙ ናቸው። ለቅሶ ግን የሀገር ነው። የሕዝብ ተወካዮች ምክር ቤት ለሶስት ቀናት ያወጀው ብሔራዊ ሐዘን ዛሬ ያበቃል። በቀበሌው በደረሰው አደጋ የቤተሰቦቻቸውን አስከሬን ያላገኙ ግን ዛሬም ፍለጋቸውን ቀጥለዋል።